ሳልሳይ ወያነ ትግራይ ታስረው የነበሩ ሁለት የፓርቲው አመራር አባላት መፈታታቸውን አስታወቀ። የፓርቲው ምክትል ሊቀመንበር አቶ አሉላ ኃይሉ እና የፋይናንስ ኃላፊው አቶ ካህሳይ ኃይሉ አርብ አመሻሹ ላይ መለቀቃቸውን ፓርቲው አስታውቋል። ከመቀለ ሙሉጌታ አጽብሃ ተከታዩን አስተላልፏል። የሳልሳይ ወያነ ትግራይ የፖለቲካ ፓርቲ ምክትል ሊቀመንበር አቶ አሉላ ኃይሉና የፓርቲው የፋይናንስ ኃላፊ አቶ ካሕሳይ ኃይሉ ገረብፃ ነም ባለፈው ሐሙስ ሚያዝያ 14 2013 ዓ ም በመቐለ ከተማ በአንድ ካፌ ውስጥ ታስረው የነበሩ ከአንድ ቀን በእስር መቆየት በኋላ አርብ እለት መፈታታቸው ፓርቲው ገልጿል። የፓርቲው ሊቀመንበር አቶ ሀያሉ ጎድፋይ ለአሜሪካ ድምጽ እንዳረጋገጡት ሁለቱም የሳልሳይ ወያነ አመራሮች ወታደራዊ መለየው በለበሱ ኃይሎች ተወስደው እንደነበረና ባለፈ አርብ አመሻሽም ላይ ተፈቷል ብለዋል። የታሰሩበት ምክንያት በመቀለ ከተማ የኢንተርኔት አገልግሎት በሌለበት ጊዜ እንዴት መጠቀም ቻላችሁ? የሚል ነው ሲሉ ተናግሯል። ይህ የእስር ተግባር ደግሞ የሰላማዊ ትግል እንቅስቃሴ የሚገታ ነው በማለት እንደሚያወግዙት የገለጹት፣ በጉዳዩ ከትግራይ ክልል ጊዜያዊ አስተዳደር መልስ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃ